ነገሩ ያሳስባል። ጉዳዩ ከአንድ ሚሊዮን በላይ ስደተኞች በአንድ ዓመት ጊዜ ውስጥ እዚህ ከደረሱ ወዲህ ፖለቲከኞችን እንቅልፍ አሳጥቷል። ባሉት ችግሮች ላይ ወደፊት ድርቅና ረሃብ፣ ጦርነትና የተፈጥሮ አደጋን ሸሽተው አገራቸውን ለቀው ይሰደዳሉ ተብሎ የሚገመተው ቁጥር ከሁለት መቶ ሚሊዮን በላይ ይሆናል ተብሎም እዚህ ተፈርተዋል። ከእነሱም ውስጥ አብዛኛዎቹ ከአፍሪካ እንደሚሆኑም ስብሰባው ላይ ተሰምተዋል። እስካሁን ድረስ ወደ ስልሳ ሚሊዮን የሚጠጉ ሰዎች ሰፈራቸውን ለቀው ወደ ተለያዩ ቦታዎች ተንቀሳቅሰዋል። ዶክተር አርከበ ዕቁባይ የጠቅላይ ሚኒስትሩ አማካሪ፣ ኢትዮጵያም የበርካታ የጎረቤት አገሮች ስደተኛ መጠጊያ እንደሆነችም ለዶይቸ ቬለ አንስተው አጫውተዋል። የስደተኛ ጉዳይ ለአውሮፓውያኖች ትልቅ የፖለቲካ አጀንዳ ስለሆነ የስራ ዕድል አፍሪካ በተፈጠረ ቁጥር ጫና እንደሚቀንስላቸው የሚያዩበት መንገድ ይኖራል። እዚህ ላይ በመጀመሪያ ደረጃ መቀመጥ ያለበት ኢትዮጵያ ለዜጎቿ ጥሩ የስራ እድል መፍጠር ላይ ብቻ ሳይሆን በርካታ ስደተኞችም ተቀባይ ሀገር ናት። በአሁኑ ወቅት ከ ስምንት መቶ ሺህ በላይ ስደተኞች ከሶማሊያ፣ ከደቡብ ሱዳን፣ ከኤርትራ የመጡ በኢትዮጵያ ውስጥ እንደሚገኙ ሁላችን እናውቃለን። ኢትዮጵያ ወይም ሌላ ቦታ የደረሱት የአፍሪካ ስደተኞች ቆየት ብለው ወደ ሱዳን አገር ወደ ሊቢያና ወደ ቱኒዚያ እዚያ ያደረሱት ደግሞ አውሮፓ ለመግባት በየጊዜው ጥረት እንደሚያደርጉ የወጡት ሰነዶች አስፍረዋል። በሺና በሺህ የሚቆጠሩ ኢትዮጵያኖች በተለያዩ አሳሳቢ ምክንያቶች አገራቸውን ጥለው እንደሚወጡም ጋዜጣዎች ዘግበዋል። ለመጀመሪያ ጊዜ አሁን ለስደት ምክንያት የሆኑትን ነገሮች እዚህ ታትሞ የወጡ ሁለት ሰነዶች ምንጮቹን እናድርቅ በሚለው መሠረተ ሐሳብ ላይ ተስማምተዋል። የሥራ ዕድል በአፍሪካ ለመክፈት ሀብታም መንግሥታት 50 ቢሊዮን ዶላር በየዓመቱ አፈሰው ኢኮኖሚውን በአፍሪካ ለማሳደግ አንድ ተጨባጭ ውሳኔ ላይ ደርሰዋል። ለሁሉም ሳይሆን የሕግ በላይነትን ለሚቀበሉ፣ ሙስናን ተዋክተው መልካም አስተዳደርን ለሚያራምዱ፣ ሰብአዊና ዲሞክራሲያዊ መብቶችን ለሚያከብሩ የአፍሪካ መንግስታት ቅድሚያ እነሱ እንደሚሰጡ ተወዲው ወስነዋል። ዶክተር አርከበ ቁባይ የተለያዩ የውጭ አገሮች የሚያስቀምጧቸው የተለያዩ ሁኔታዎች ሊኖሩ ይችላሉ ዋናው የተለያዩ አገሮች ወይም መንግስቶች ምን አሉ አይደለም። ቁም ነገሩ መንግስት መስራት ያለበት የቤት ስራ ምንድን ነው? የቤት ስራው ደግሞ መስራት ያለብን ለእኛ ለራሳችን ስንል ነው። እስካሁን ድረስም በነበረው አካሄድ በተለያየ ወቅት የውጭ አገር መንግስታት ጥያቄዎች በሚያነሱበት ጊዜ የኢትዮጵያ መንግስት ባመነበት ፖሊሲ ነው ሲሄድ የቆየው። ስለዚህ ይሄ ኮምፓክት ዊዝ አፍሪካ የምንለው ወይም ማርሻል ፕላን ዊዝ አፍሪካ የምንለው አንደኛ ብዙዎቹ የሪፎርም ማሻሻያ የሚሏቸው ኢትዮጵያ በከፍተኛ ደረጃ ትኩረት ሰጥታ እየሰራቻቸው ያሉት ሪፎርሞች ናቸው የሚፈለጉት ኢንቨስትመንትን ለማስፋፋት የሚያስችል ጥሩ ኢንቫይሮንመንት መፍጠር፣ የቢዝነስ ኢንቫይሮንመንት፣ እንደዚሁም ደግሞ ዜጎቹ ሰፊ የስራ እድል የሚያገኙበት። ስለዚህ እነዚህ በአሁኑ ወቅት የእኛ አላማም ማሳኪያ ስለሆኑ እየፈጸምናቸው ያሉ ናቸው። ከአፍሪካ ውስጥ በዚህ ፓኬጅ ለመታቀፍ እስካሁን ድረስ ከተለዩት ሀገሮች ከአስሩ ኢትዮጵያ አንዷ ናት። ከአስሩ ውስጥም ኢትዮጵያን ነው በቅድሚያ ለማሰለፍ የሚሞክሩት፣ ቢኮዝ የኢትዮጵያ ፈጣን እድገት አለ። መንግስት ምን ማድረግ እንዳለበት ግልጽ የሆነ አቅጣጫ አለው፣ እንደዚህም ደግሞ ተጨባጭ ውጤቶችም እያስገኘ መሆኑን ሁሉም ይገነዘቡታል። ግን ዶክተር አርከበ እንዳነበብኩት ጋና፣ ሩዋንዳ፣ ሴኔጋል፣ ሞሮኮ፣ አይቨሪኮስት እና ቱኒዚያ ናቸው ቅድሚያ የተሰጣቸዋል ብሎ የሚነገሩት። በሁለተኛው ድ የሚካተቱ ተጨማሪ አገሮች ያሉ ኢትዮጵያ አንዷ ናት እና የነዚህ ይፋ የሚደረገው ሴፕተምበር ነው። ለሰብአዊ መብቶች መከበር የሚሟገቱትን የአምኒስቲ ኢንተርናሽናልን ዘገባና የሂውማን ራይትስ ዎችን መግለጫዎች ይህ ሌላው የስደት ምክንያት ነው። ከዚሁም ጋር በቅርቡ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ሲነጋገሩ ስለ አስቸኳይ ጊዜ አዋጁ፣ ስለ በመቶ ፐርሰንት የሸንጎ ምርጫ ውጤት ትችት ስለሰነዘሩት የጀርመኑ ውጭ ጉዳይ ሚኒስትር ስለ ዚግማር ጋብርኤል አቋም ዶችቬለ ለዶክተር አርከብ አስተያየት እንዲሰጡበት አንስቶባቸዋል። በመጀመሪያ ደረጃ አንድ የሌላ ሀገር መንግስት መሪ ስለ ኢትዮጵያ እንዲህ መሆን አለበት ስላለ ያመነሻ ነው ማለት አይደለም። አንድ የኢትዮጵያ ሚኒስትር ጀርመን እንዲህ ናቸው፣ አሜሪካ እንዲህ ናቸው ስላለ ወይም ስላላለ የሚመጣ ምንም ለውጥ የለም። ስለዚህ ከእሱ የተለየ ብለን አንወስደውም። በተለያዩ እውነታዎች ወይም ሁኔታዎች የተለያየ አረዳድ ሊኖር ይችላል። የእነሱን እይታ እናከብራለን። እኛ ደግሞ መስራት ያለብን የቤት ስራችንን ማዕከል አድርገን እንሰራለን። በሌላ መልክ መነሻ የምናደርገው ስቴት ኦፍ ኢመርጀንሲ አሁንም እንዳለ እናውቃለን። ይሁን እንጂ ለረዥም ጊዜ የሚቀጥል አይደለም። ለምን አስፈላጊ እንደሆነም በተለያየ ወቅት መንግስት ግልጽ አድርገዋል። ስቴት ኦፍ ኢመርጀንሲ ኢሮፕ ማዕከል ውስጥ ፈረንሳይ አሁንም ተራዝመዋል። የአውሮፓ ሀገሮች ለምን ስቴት ኦፍ ኢመርጀንሲ ፈረንሳይ ተደረገ ብለው አይጮሁም? ለዚህ ተመሳሳይ ነው። የስቴት ኦፍ ኢመርጀንሲ የፈረንሳይ በህገ መንግስታቸው ባለው መሰረት ይሰራሉ። የእኛም በህገ መንግስታችን ባለው ይሰራል። ስለዚህ ስቴት ኦፍ ኢመርጀንሲ ሲባል ኢትዮጵያ ለምን እንዲያደርጋቸው ብሎ ለማስጠንቀቅ የሚከጅል ካለ ፈረንሳይ ግን እንደሱ ማለት የማይችል ከሆነ ይህምን ይባላል ዳብል ስታንዳርድ ይባላል ገና ብዙ የሚያነጋግሩ ነጥቦች በበርሊኑ ስብሰባ ላይ ተሰምተዋል። ይልማይል ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ።